ማህደረ ዜና የኢትዮጵያ ገዢ ፓርቲና የተቃዋሚዎቹ ፖለቲከኞች ድርድር፣ ውይይት፣ ንግግር ማለት ከጀመሩ ባለፈው ቅዳሜ ለስድስተኛ ጊዜ ተሰበሰቡ እንደገና ተነጋገሩም። ንግግሩም በእርግጥ ድርድር አልነበረም፣ ስለ ድርድር መደራደር እንጂ ውጤት ሌላ ቀጠሩ ሌላ ምክንያት አደራዳሪው አጀንዳ ላይ ኢህአዲግ ብቻ ነው ያልተስማማው ማለት ይቻላል። ለአንድ ፓርቲ ነው ከኢህአዲግ ጋር ያለው፣ ሀያ ፓርቲዎች አንድ አይነት አቋም ነው ያለን። የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት ሙሉ በሙሉ ማለት በሚቻልበት ደረጃ አደራዳሪ እንደሚያስፈልግ አምነዋል ገዢው ፓርቲ ግን አደራዳሪ አያስፈልግም በዙር እኛው ራሳችን መግባባት እንችላለን የሚል ሀሳብ ነው ይዞ የመጣው የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝደንት ከሀያ ሁለት ውስጥ ሀያ በገለልተኛና ነጻ አደራዳሪ ብሎ ሀሳብ ሲሰጥ ኢህአዲግና ሌላ አንድ ፓርቲ ደግሞ በዙር ይሁን የሚል እንትን ላይ ደርሰው ነበር በፍጹም አደር ያልነበረበት ነው የሰማያዊ ፓርቲ ሊቀመንበር ማደር አልነበረበትም፣ ግን አደረ። ከማደሩ በፊትና ከእንግዲህስ አብረን እንጠይቅ። የኢትዮጵያ ፖለቲከኞች ለድርድር ውይይት በእርግጥ እንግዳ አይደሉም። ዱሮም የኢትዮጵያ መንግሥትና የሸማቂ ኃይላት ድርድር እየተባለ ብዙ ተነገረ። ከካርቱም ሰንዓ፣ ከካይሮ ሞቃዲሾ ከሞስኮ ሃቫናም ከሮም አትላንታም ከለንደን አዲስ አበባም ሌላም ጋር በግልጽም በሚስጥርም ብዙ ተነጋገሩ። ብዙ ሸምጋዎችን አባተሉ። ብዙ ጊዜም ብዙ ገንዘብም አጠፉ። ሁሌም ግን አንድ ነገር ይሆናል፤ ኃይለኛው ሁሉንም ይወስዳል። ኢትዮጵያ በ1983 የመድብለ ፓርቲ ፖለቲካዊ ስርዓት ከታወጀባት ወዲህም ተቃዋሚዎች አንዳቸው ከሌላቸው በየጊዜውም ይደራደራሉ ይተባበራሉም። ወዲያው ግን ይበተናሉ። ተቃዋሚዎች ከገዢው ፓርቲ ጋር ይደራደራሉ። የ1997ቱ የምርጫ ማግስት ድርድር፣ የ2002ቱም የቅድመ ምርጫ ድርድር የጎሉናም የቅርቦቹ ናቸው። አንዳቸውም ግን ለአግባቢ ውጤት አልበቁም። አግባብተው ከነበረም ማግባባታቸው ተነግሮ ሳያበቃም የነበር ዝክራቸው አግባብቷል። ጥሩነቱም የነበሩትን ድርድሮች ውጤት አልቦነት እየዘከረም ለሌላ ድርድር የሚዘጋጅ ወይም በሌላ ድርድር ስም ተቀናቃኞቹን ለማዘናጋት የሚያደባ ፖለቲከኛ ኢትዮጵያ በየዘመኑ ታፈራለች። ዛሬም ጭምር። የሰማያዊ ፓርቲ ሊቀመንበር የሸዋስ አሰፋ እንደሚሉት ግን የድርድር ወጉ ምን ሆነና ሆነና የአሁኑ ደግሞ በህዝብ ግፊት የመጣ በመሆኑ የተለየ ነው ባይ ናቸው። ማንኛውም ነገር አልተሳካም ተብሎ አይቆምም። እስኪሳካ ድረስ ይሞከራል። ስላልተሳካ እኮ ነው። ቢሳካማ ሁለተኛ ድርድር አያስፈልግም እኮ በዛት ማለት ማ ዘጠና ሰባቱን ታሪክ እናውቃለን። የተደራደሩን ሰዎች በመካከላችን አብረዋሉ። የሁለት ሺህ ሁለቱን ድርድር እናውቃለን የተሳተፉ ሰዎችም አሉ፣ እኛም ባንኖርበት። ነገር ግን የአሁኑ የተለየ ነው። ህዝቡ መብቱን ጠይቋል። ህዝብ ከጠየቀ ደግሞ ጥያቄው ሳይመለስ ወደ ኋላ የሚባልበት ምንም መንገድ ሊኖር አይችልም። ስለዚህ እንሞክረው፣ ካልሆነ ህዝቡ ራሱ ባለቤት ይወስደዋል። ከሆነ ግን ኃላፊነት እንደሚሰማው ዜጋ ኃላፊነት እንደሚሰማው ፓርቲ ህዝቡ በሰላም የስልጣን ባለቤትነቱን የሚያረጋግጥበት መንገድ ይቻል እንደሆነ እንሞክረው በሚል ተስፋ ነው የሞከርነው። አሁንም በዛ ነው እየሞከር ነው ያለ ነው የምንላው። ኢትዮጵያ አንድነት ፓርቲ መኢአድ ምክትል ፕሬዚደንት አቶ ሙሉጌታ ከበደም ድርድር የሰላማዊ ታጋይ ፓርቲዎች አንዱ ዓላማ ነው ባይ ናቸው። ሰላማዊ ታጋይ እንደመሆናችን መጠን ወደ ድርድር፣ ወደ ተረክብ ጠረጴዛ እንድንመጣ፣ በውይይት ችግሩ በድርድር እንዲፈታ ብሔራዊ እርቅ ድረስ እንድንሄድ ስንጠይቅ ቆይተናል። መንግስት ደግሞ በፓርላማው መግለጫ ላይ ከሕዝብ በመነጨ ጥያቄና ግፊት ከሰማይ በታች ባለው በማንኛውም ነገር እደራደራለሁ ብሎ ከሰማይ በታች ባለው እኛ ባለንባት ዓለም ላይ በማንኛውም መንገድ መደራደር ከቻልን ከያድጋም አንደራደርበት ምክንያት የለም ብለን ነው የገባ ነው የሰላማዊ ትግል ውጤቱና አንዱም ስራው የትግል ዘርፉ ደግሞ ከገዢው ፓርቲ ጋር መነጋገር መነጋገር መነጋገር። የኢትዮጵያ ጠቅላይ ሚኒስትርና የገዢው ፓርቲ የኢህአዲግ ሊቀመንበር አቶ ኃይለማርያም ደሳለኝ ግን ድርድሩ የህዝባዊ ተቃውሞ ግፊት ወይም ጫና ውጤት ነው መባሉን የሚቀበሉት አይመስሉም። ጠቅላይ ሚኒስትሩ ባለፈው ሐሙስ ለምክር ቤታቸው ባቀረቡት ዘገባ እንዳሉት ፓርቲያቸው በድርድሩ የሚሳተፈው ግፊትና ጫና ስለተደረገበት አይደለም፣ የፓርቲያቸው ጥልቅና ተሐድሶ ያሉት እርምጃ ውጤት እንጂ። ነገር ግን ከአንዳንድ አካላት ገና ከወዲሁ የሚቀርቡ ሀሳቦች ከመነሻቸው የተሳሳቱ በመሆናቸው ሂደቱን ሊያደናቅፉት ይችላሉ የሚል ግምት አሳድሮብኛል። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ፣ ሌሎቹ ደግሞ የውጭ ኃይሎች ገፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። ሁለቱም ሀሳቦች በመሠረቱ የተሳሳቱ መሆናቸውን አስምሬ በመግለጽ የእኛ መነሻ ግን በጥልቀት የመታደስ እንቅስቃሴ ካተኮረባቸው ጉዳዮች አንዱ የዴሞክራሲ ሥርዓት ግንባታ ጉዳይ በመሆኑና የመደብለ ፓርቲ ዴሞክራሲ ግንባታ ደግሞ የፓርቲዎችን ተቀራርቦ በሚያስማማቸው ጉዳዮች አብሮ በመስራት ምህዳሩ እንዲሰፋ ለማድረግና ባልተስማሙባቸው ጉዳዮች ደግሞ ዳኛ ለሆነው ሕዝባችን እንዲፈርደው ለመተው ነው። ዳኛው ሕዝብ የሚበይንበትን ስልት መንገድና ጊዜም በእርግጥ አናውቅም። የምናውቀው ተቃዋሚ ፓርቲዎች የጠቅላይ ሚኒስትር ኃይለማርያም ደሳለኝን ምክንያት አለመቀበላቸውን ነው። የኢዴፓ ፕሬዚደንት ዶክተር ጫኔ ከበደም አንዱ ናቸው። ድርድሩ ላይ ያሉ ኢህአዴግን ወክሎ የሚደራደሩትን ይህንኑ ነው የሚያንጸባርቁት። ተመሳሳይ አይነት በመሆኑ ለእኛ ብዙም አልደነቀንም። አንድ ጠቅላይ ሚኒስትር ይህንን ሀሳብ እንደ አንድ ሀገራዊ ሪፖርት አድርገው አቅርበው ማስደመጣቸው በእኛ በኩል ይህን ያህል የሚጠቅም ነገር አይደለም ለድርድሩ ሁላችን የምናውቀው ነው። የውጭ ጫናም ሳይሆን የምንም ጫና ሳይሆን ሀገር ውስጥ የተፈጠረው የፖለቲካ ቀውስ እና የህዝባዊ ንብተኝነት አመጾች ናቸው ብለን ነው የምናስበው በእኛ በኩል። የሰማያዊ ፓርቲ ሊቀመንበር የሺዋስ አሰፋ ደግሞ የውጤቱን ምክንያት የምክንያቱን አብነት ዘርዘር ያደርጉታል። እራሱ ጥልቅ ታድሶ ካለ ታድሶ የሚበሉት የካቢኔ ሪሸፍልንግ የሚበሉት ሽር የሚበሉት ሁሉ ነገር ከህዝባዊ እንቅስቃሴው በኋላ የመጣ በህዝብ ተጽዕኖ የመጣ ነው ብለን ነው የምናምነው። እዛም ላይ ውይይቱም ላይ በተደጋጋሚ ተነስቷል። እንግዲህ ውጭ የምንለው እኛ ከፓርቲ ውጭ ለማለት ነው። እንግዲህ ውጭ ሀገር የነሱ ውጭ የትኛው እንደሆነ ባላቅም፣ ፓርቲው በራሱ እቅድ የያዘው ሳይሆን በውጫዊ ተጽዕኖ ሁለት ሺህ ሰባት መቶ በመቶ አሸንፍ ያለው ብለው ነበረ። ያ ትክክል እንዳልሆነ ህዝብ ያልመረጣቸው መሆናቸውን ሲገልጽላቸው ካቢኔውን በተኑ፣ እንደገና ሌላ መቱ። ጥልቅ ተሃድሶ ላይ ያሉ ድርድሩ ይቅርና ይሄ ሁሉ የመጣው በህዝብ ጫና፣ በውጫዊ ጫና ምክንያት ነው ብለን ነው የምናስበው። እውነተኛውም ይሄ ነው። የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ ከበደም ያክሉበታል። የህዝብ ጫና ከሌለ አስቸኳይ ጊዜ ባልነበር። የህዝብ ጫና አለ ብለን እናምናለን። ህዝባችን ጥያቄ ያቀርባል። ይህንን እኛም ገዢው የምንክደው ነገር አይደለም። ችግር ባይኖር ጫና ባይኖር ይሄ ነገር አስፈልግም ነበር ብለን እናምናለን። የገዢው ፓርቲና የተቃዋሚዎቹ መሪዎች ለድርድሩ እንደ ምክንያት የሚሰጡት ምክንያት ካቃረናቸው ለመደራደር የተስማሙበት ባልተስማሙበት ምክንያት ላይ ተመስርተው ነው ማለት ነው። ባልተስማሙበት ምክንያት ተስማምተው የጀመሩት ድርድር መድረክ ያቀረበው ጥያቄ ሌላም የማያስማማ ምክንያት መስሏል። የተለያዩ ተቃዋሚ ፓርቲዎችን የሚያስተናብረው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ፕሮፌሰር በየነ ጴጥሮስ የፓርቲያቸውን ጥያቄ ባጭሩ አስረድተውናል። አንደኛ ያደገዥ ፓርቲ ነው፣ መድረክ ደግሞ ዋና ተቃዋሚ ነው። ባለፉት ምርጫዎች ባቀረባቸው እጩዎች ብዛት መድረክ ከቀሩት ሁሉ አንድ ከሚባሉት ሁሉ ወይ በላይ ነው ስለዚህ ይሄ ዋና ተቃዋሚ ያደርገዋልና የድርድር ነጥቦቹን በጋራ ስብሰባ ተነጋግረን ከተስማማን በኋላ መድረግና ኢህአዴግ ተቀምጠው ይደራደሩ። የዛንም ድርድር ውጤት ለዚህ ለጋራ ጉባኤው መድረክ እያመጣ ሪፖርት ያደርጋል፣ ሀሳብም ይቀበላል የሚል አይነት አካሄድ ነው እንግዲህ እኛ ያቀረቡ ነው። ከተቃዋሚ ፓርቲዎች ብዙዎቹም ለመድረክ ጥያቄ መልስ መስጠት ያለበት ገዢ ፓርቲ ነው ባዎች ናቸው። ሐሳቡ ግን እስካሁን አላግባባም ባለፈው ቅዳሜ የተደረገውን ስድስተኛ ዙር ንግግር በሌላ ቀጠሮ ያሳደረው ልዩነት ግን የመድረክ ጥያቄ ወይም ሐሳብ አይደለም የአደራዳሪ ወገኖች ማንነት እንጂ ዋናው ነጥብ ግን አደራዳሪው ነጻና ገለልተኛ መሆን አለበት የሚል ያቀረብነው ሐሳብ ነው ኢህአዴግ ደግሞ በዙር ነው መወያየት ያለብን ዛሬ ሶስት ፓርቲ ያወያያል ነገ ሶስት ፓርቲ ያወያያል የሚል የሆነ የፓርቲ ስብሰባ አይነት ነገር ነው፣ እሱ ያሰበው ከድርድር መንፈስ የወጣ ነው። የአደራዳሪን አስፈላጊነት የሙያም ብቃት ያላቸው ሊሆን እንደሚያስፈልግ ኢህአዲግ የማይታመን መሆኑን ሌሎችን ማሳያዎች በደንብ አድርገን አቅርበን ሀያ ፓርቲ ድርድር የሚል ነገር ከተነሳ አደራዳሪ መኖር አለበት በሚል እንትን ሲል ኦልሞስት ኢህአዲግ ለብቻው ወጣ ማለት ይቻላል የቀዳሚነቱን ስብሰባ ስለዚህ ኢህአዲግ አልተስማማም። እሱ ስላልተስማማ እሱ ስብሰባ መሪ ስለሆነ አሳደረው፣ ይላሉ የሰማያዊ ፓርቲ መሪ የሸዋስ አሰፋ። የሌሎቹ ተቃዋሚ ፓርቲ መሪዎችም ተመሳሳይ አቋም ነው ያላቸው። የመኢአድ ምክትል ፕሬዝደንት አቶ ሙሉጌታ አበበን እንጥቀስ። አደራዳሪ፣ ነፃና ገለልተኛ አደራዳሪ ያስፈልጋል የሚለው በዚህ ገዢ ሀሳብ ተስማምተው ሀያ ተቃዋሚ ፓርቲዎች አንድ አይነት አቋም ነው ያለን። ነፃና ገለልተኛ አደራዳሪ ያስፈልጋል ብለን ሞግተናል። እኛ ገዢ ፓርቲ ግን የለም፣ ይሄ የማይሸረሸር አሳቤ ነው ብሎ ነው ሲከራከረን የዋለውና በዚህ ክርክር በአለመግባባት ደረጃ ላይ ስለደረስን ምንድነው እንደ ሶሉሽን የተወሰደው? ያድግ ከአካሌ ጋር መክሬበት ልምጣ የሚል ቀጠሮ እንዲያዝ ነው ያደረገው። ከእንግዲህስ ነው ጥያቄው። የመድረክ መሪ ፕሮፌሰር በየነ ጴጥሮስ ኳሷም

ተግባራት ናቸው። ሀገሪቱ ተረጋግታለች፣ ስኳ ጊዜ ዋቱም ሰርቶልኛል የምለውን በጣም የተጋነነ ብሎም የተሳሳተ አመለካከቱን ካልቀየረ በስተቀር ከዚህ ድርድር ውጤት ይገኛል የምል እምነት የለኝም። ኢዴፓም ተመሳሳይ እምነት ነው ያለው ዶክተር ጫኔ ገለልተኛ አደራዳሪ የሚለውን ሀሳብ ተቀብሎ የሚመጣ ከሆነ ያው ድርድሩ ይቀጥላል። አይ በዛው በዙር ነው የሚለውን ሀሳብ በእኛ በፖለቲካ ፓርቲዎች በተቃዋሚ የፖለቲካ ፓርቲዎች ላይ ለመጫን ፍላጎት ካሳደረው ድርድሩ እዛ ጋር የሚቆም ይመስለኛል። የሰማዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋም የስካሁኑ ንግግር የወሰደውን ያክል ጊዜም መውሰድ አልነበረበትም ባይ ናቸው። የከእንግዲህ ይሁንም ቀጠሮም ጊዜ ማጥፊያ ጊዜ ባክነዋል። ጊዜውን ያባከነውም ገዥው ፓርቲ ነው፣ ሆም ብሎ ነው። ነገር ግን እኛ በትዕግስት የሄደንበት ዋናው ሀሳብ ላይ የአደራዳሪ የሚለው ላይ ስንመጣም ከሀያ ሁለት ውስጥ ሀያ በገለልተኛና ነፃ ነጻ አደራዳሪ ብሎ ሀሳብ ሲሰጥ ኢህአዲግና ሌላ አንድ ፓርቲ ደግሞ በዙር ይሁን የሚል እንትን ላይ ደርሶ ነበር። ይህንን ነው እንግዲህ ሊደር ያለው ባለፈው ማለት ነው። በፍጹም አደር ያልነበረበት ነው። የሚቀየር አቋም እንደሌለን እዛው ላይ ክሊር አድርገን ተናግረናል። ከዚህ በፊትም ቀጠሮ የተያዘው እዚህ ላይ ወስነው እንዲመጡ ነበረ። በመሰረቱ ሌላ ቀጠሮም አያስፈልገውም ነበር። የመያዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገዢ ፓርቲ በመጩ ቀጠሮ አቋሙን ይቀይራል የሚል ተስፋ አላቸው። የሀያው ስብሰባ የኢህአዲግ አቋም ነው የሚወስነው። ኢህአዲግ ይህንን አደራዳሪ ተቀብ ያለው ብሎ ሀሳቡን ይስባል ብለን ተስፋ እናደርጋለን። ካላነሳ ግን እንግዲህ እዚያው ላይ ሁላችንም የራሳችንን አቋም እናስቀምጣለን በእኛም በኩል የአደራዳሪ ጉዳይ የሚታጠፍ አቋም እንደሌለው አሳውቀናል። ሞዳሊቲያችንም ይሄንን ነው የሚለው። ይህ ካልሆነና እና ይህን አምኖ ካልተቀበለ ኢህአዴግ ያው ድርድሩን ወደ ዳር ሊገፋ እንዳሰበ የሚያሳይ እንደሆነ ነው እንግዲህ የምንረዳው። ሌላ ተስፋ፣ ሌላ ቀጠሮ መጋቢት ሀያ ነጋሽ መሐመድ ነኝ። ቸር ያሰማን።